እንደምን አምሽታችኋል አድማጭ ተመልካቾቻችን። የጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት መርሃ ግብሩን ጀመረ። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። ሀያ ሽኛ አባልን እዚህ አደራሽ ቁጭ ብለን እየጠበቀላ ያለ ይህን ያህል ሚሊዮን የሳያ የፈጠረ ብሎ ሪፖርት ያደርጋል። የክልል መንግስት በሚሊዮን ደረጃ ለሁለት ሰው ባሳ ይፈጥር ሀያ ሺህ የሚጠቁ ስራ አጥ ወጣት መሐንዲሶችን ያካተተው የአማራ ስራ አጥ ወጣት መሐንዲሶች ማህበር አዲስ አክሲዮን አቋቁሟል። አክሲዮኑ ለወጣቶቹ ምን አይነት ጠቀሜታ አለው የሚለውን በተመለከተ መሰናዶ ይዘናል። በሌላ ርዕስ ደግሞ ስርዓቱ ሌላ ስርዓት ሽ የተደረገው ኢትዮጵያ ውስጥ ስሙዝ የሆነ ትራንሽን አይደለም፣ በመሳሪያ ነው። ስለዚህ አንዱ ወደ አንዱ ተሸጋገር ሀገር ጥሎት የሚያልፈው ጠባሳ አለ። የሰማላ ነው ማለት ልችል अंत नहीं जाए सकते हैं ኢትዮጵያ እንደ ሀገር እያጋጠሟት ላሉ ተግዳሮቶች መፍትሔ ለማበጀት ስትል የሀገራዊ ምክክር መድረክ እያዘጋጀች ትገኛለች። በዚህ ዙሪያ የእናንተ አስተያየት ምን ይመስላል ስንል ወጣቶችን አነጋግረናል። ኬኔዳ ባተ የስፖርት ዘገባዎችንም ይዛል። ሌሎች ርዕሶችንም እናነሳለን። መሰናዶን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ብርሃን ኃይሉ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ስመኝሽ የቆየ ከዓለም ዙሪያ የተጠናቀሩ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ኤደን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአፍሪካ ሰላም፣ ፍትህ፣ ሰብአዊ መብትና የጾታ እኩልነት እንዲሰፍን ራሳቸውን አደጋ ላይ በመጣል የአመራር ጥንካሬና ብቃት ላሳዩ አስራ ሁለት የአህጉሪቱ ሴቶች የጀግና ሽልማት ሊሰጥ መሆኑን አስታውቋል። በኮቪድ-19 ወረርሽኝ ምክንያት በድህረ ገጽ አማካኝነት ዛሬ በሚካሄደው የሽልማት ስነስርዓት ላይ ከሚሸለሙት አፍሪካዊ ሴቶች መካከል በደቡብ አፍሪካ ኬፕታውን ከተማ የሚታየውን የቡድን ጸብ ለማረጋጋት ከሞት ጋር የተጋፈጠችው ሮክቻንዳ ፓስኮ፣ በላይቤሪያ ለሴቶች መብት እና ከፆታዊ ጥቃት እንዲጠበቁ ስትታገል ከፍተኛ ማስፈራሪያ የደረሰባት ፋሲያ ቦዮኖህ እንዲሁም በእርስ በርስ ጦርነት ምክንያት በፈራረሰችው ሊቢያ በተባበሩት መንግሥታት ድርጅት ድጋፍ ያገኘው መንግስት የውጭ ጉዳይ ሚኒስትር የሆነችው ናጅላ ማንጉስህ ይገኙበታል። በሽልማቱ ስነስርዓት ላይም የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እና ቀዳማዊት እመቤት ጂል ባይደን ንግግር እንደሚያደርጉ የሚጠበቅ ሲሆን ተሸላሚዎቹ እያንዳንዳቸው 5500 ዶላር ሽልማት ያገኛሉ። በዲሞክራቲክ ሪፐብሊክ ኮንጎ ደቡብ ምስራቃዊ ክፍል በደረሰው የባቡር አደጋ የሞቱት ሰዎች ቁጥር 75 ሲደርስ 125 ሰዎች ደግሞ ጉዳት እንደደረሰባቸው የባቡር መንገድ ባለስልጣንና የመንግስት ኮሚኒኬሽን ሚኒስትር ቢሮ አስታውቀዋል። ጉዳቱ ከደረሰባቸው ውስጥ ሀያ ስምንቱ በአስኪ ሁኔታ ውስጥ መሆናቸውን የመንግስት ኮሚኒኬሽን ቢሮ ያስታወቀ ሲሆን የባቡር መንገድ ኃላፊው በቦታው ተገኝተው ሁኔታውን ተመልክተዋል። ባቡሩ አስራ አምስት ተጎታች ሰረገላዎች የነበሩት ሲሆን አስራ ሁለቱ ውስጥ ሰዎች አልነበሩም። ሉኤና ከተሰኘችው ከተማ ተነስቶ ወደ ቴንኬ ይጓዝ የነበረው ባቡር በአካባቢ ወደነበረው ገደል ውስጥ የገባ የገባው ሐሙስ ለት ነበር። ራሽያ ትላንት በፖላንድ ድንበር አቅራቢያ በሚገኘው ምዕራብ ዩክሬን ላይ የጣለቻቸው ቦምቦች ሲጠበቅ የነበረና አስደንጋጭ አለመሆኑን የአሜሪካ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ የሆኑት ጄክ ሱሊቫን ትላንት ጠዋት ለሲኤንኤን በሰጡት መግለጫ ይህ ለአሜሪካ የደህንነት ቢሮም ሆነ የብሔራዊ ደህንነት ማህበረሰብ አዲስ ነገር አይደለም። ይልቁንም ቭላዲሚር ፑቲን ወታደሮቻቸው ባሰቡት መልኩ ወደፊት እየገፉ ባለመሆናቸው ደስተኛ አለመሆናቸውን ያሳያል ሲሉ ተናግረዋል። እሁድ ዕለት ራሽያ በምዕራብ ዩክሬን የዓለም አቀፍ ሰላም አስከባሪ ማዕከል በሚገኝበት ወታደራዊ ጣቢያ በተኮሰችው ሚሳይል ቢያንስ 35 ሰዎች ሲገደሉ 134 ጉዳት ደርሶባቸዋል አደጋ የደረሰበት ተቋም የኔቶ አባላት ከዩክሬን ወታደሮች ጋር ልምምድ ከሚያደርጉበት ሊቪቭ የተሰኘ ከተማ ብዙም ርቀት የሌለው ሲሆን ራሽያ በስህተት እንኳን ኢላማውን ቢስት የጦርነቱ አውድ ሊሰፋ እንደሚችል ፍርሃት አሳድሯል። በመጨረሻም በዩናይትድ ስቴትስ ህገወጥ የሆኑ ነዋሪዎችን ከሀገር የማስወጣት ኃላፊነት የተጣለባቸው ባለስልጣናት ስደተኞችን ለመቆጣጠር የስልክ መተግበሪያ እየተጠቀሙ መሆኑ ተገልጿል የአሜሪካ ባለስልጣናት በተለይ በኮሮና በወረርሽኝ ወቅት ከእስር የሚለቀቁ ስደተኞች የፍርድ ሂደታቸውን ለመከታተል ፍርድ ቤት መገኘት አለመገኘታቸውን ለመከታተል የዘመናዊ ስልክ መተግበሪያዎች የሚጠቀሙ ሲሆን በርካታ የመብት አቀንቃኞች የግለሰብን ነፃነት የሚጋፋ መሆኑን በመግለጽ ተቃውመውታል። እስካሁን በብዛት በሜክሲኮ ድንበር በኩል ሲገቡ የተያዙ ስደተኞችን ጨምሮ 125 ሺህ ሰዎች ስማርት ሊንክ የተሰኘውን መተግበሪያ ስልካቸው ላይ እንዲጭኑ የተገደዱ ሲሆን ሰዎቹ ሰዎቹ በማንኛውም ሰዓት ፎቶቸውን አንስተው እንዲልኩ ወይም ስልክ እንዲመልሱ ለመቆጣጠር የሚያስችል መሆኑ ተገልጿል። የስደተኛ ፍርድ ቤት ሂደቶች አስተዳደር እንጂ የወንጀል ሂደት አለመሆናቸውን ገልጸው ድርጊቱ ሕገወጥ መሆኑን የሚከራከሩት የመብት አቀንቃኞች የአሜሪካ መንግስት በመተግበሪያው አማካኝነት በሚሰበስበው መረጃ ሌሎች ስደተኞች ያሉበትን ለመጠቆምና ለማሰር እየተጠቀመበት እንደሆነ ስጋታቸውን አስታውቀዋል። አድማጮች ለሰዓቱ የያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ። የጋቢና ቪኦኤ የሰኞ ምሽት መጋቢት አምስት 2014 ዓ ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንም በሬዲዮ ቴሌቪዥን፣ ኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በቪ አምሃሪክ የሬዲዮና የፌስቡክ ገጽ ላይ ታገኛችኋላችሁ። አሁን ለእለቱ አብይ ወዳደረግነው ርዕስ እንሻገር። በአማራ ክልል ሀያ ሺ የሚጠጉ አባላትን ያቀፈው የአማራ ስራ አጥ መሀንዲሶች ማህበር በስሩ ብዙ ዘርፎችን የያዘ ሀበሻ ኢንጂነሪንግ ጠቅላላ ተቋራጭ አክሲዮን ማህበር በማቋቋም የተለያዩ ስራዎችን እየሰሩ ይገኛሉ። ወጣቶቹ ይህንን ማህበር ያቋቋሙት ሌሎች ስራ አጥ ወጣቶችም እንደነሱ ብዙ ሳይቸገሩ እንዲሰሩ መሆኑን ተናግረዋል። አስቴር ምስጋናው ዘገባ አላት። በተለያዩ የምህንድስና ዘርፎች ከተለያዩ ዩኒቨርስቲዎች በመጀመሪያ እና በሁለተኛ ድግሪ ተመርቀው ስራ ማግኘት ያልቻሉ በአማራ ክልል የሚገኙ ወጣቶች ማህበር መስርተው ተሰባስበዋል። የመሰባሰባቸው ዋና አላማውን የማህበሩ ዋና ሊቀመንበር ወጣት ሀሽማዛን ነው ሲገልጽ አንደኛ ያለውን ብልሹን አሰራር ለፖለቲኩን ተች ለማድረግ በሚ ነው

የተማረው ኃይል እራሱ ሊጠቅም በሚችልበት መስተካከል አለበት። ስለዚህ የትምህርት ፖሊሲው መስተካከል አለበት የሚል አንድ አቋም አለ። ይህ ማህበረሰብ ወንድሞቻችን፣ እህቶቻችን ከዩኒቨርሲቲ ሲማሩም ሆነ ሲወጡ ተምሬ የትኛው ተቋም ተቀጥሬ እንደዚህ ብዬ ገብቼ የሆነ ሰርች የሚለውን ሀሳብ ሰው መኖር ያለባቸው ምን አዲስ ሀሳብ ላምጣ ለሀገሬ ለሚጠቅም የሚችል ዓለም ላይ ሊያወዳደረን የሚችል ይሁን ነገር ክሬት ማድረግ አለብኝ የሚለው ወደ ፈጠ ወደ ምርምሩ መግባት አለባቸው። ከዚህ አይነት ሀሳብ መላቀቅ አለባቸው። ወጣቶቹ በማህበራዊ ትስስር ገጾችና በአካል በመሰባሰብ መዋቅራቸውን ከክልል እስከ ወረዳ በመዘርጋታቸው የአባላት ቁጥራቸው ሀያ ሺ እንዳደረሱ ይናገራሉ። ወጣቶቹ ወርአዊ የአባላት መዋጮ ሰላሳ ብር ይከፍላሉ። ወጣታሽም እንደሚለው በመሰባሰባቸው ውስጥ ሀበሻ ጠቅላላ ህንፃ ስራዎች ተቋራጭ አክሲዮን ማህበር መመስረታቸውን ይናገራል። ሀበሻ ኢንጂነሪንግ ጠቅላላ ስራ ተቋራጭ አክሲዮን ማህበር የሚለው ስመሰርት አሁን እያንዳንዱ ስራ ትንሽ ከምናዋጣት የአባላት መዋጮ አስራ አምስት ብለን መስፈርቱን አሟልተን ወደ ስምንት አይነት የስራ መስኮች ቀጠል ተሰማርተን ዘርፈ ብዙ መፍትሄዎችን ለማምጣት ብለን ያሰብነው ተቋም ነው። እሱም በኮንስትራክሽን የመጀመር አሁን በስራ ተሰማርተንበት ያለበት ሁኔታ አለ። በኮንስትራክሽን ዘርፍ፣ በማኒፋክቸር፣ ግብርና ላይ አግሪካልቸር ላይ መስራት አለብን ብለን ብዙ የቀረጽናቸው ፕሮጀክት አሉ። አውቶሞቲቭ ላይ አግሮ ፕሮሰሲንግ ላይ በማኒፋክቸር እንደዚያው። ሌላው ደግሞ ሪልስቴት፣ የሪልስቴት ግንባታ በሚል የማህበረሰብ አገልግሎት ትምህርት ቤት፣ ጤና፣ ሌላ መሰል በነሱ ሁሉ የተለያየ ፕሮጀክት ተቀርጾ በዛ የምንሰማራበት ቀጣይ እንዲመቻች በሚል ይህንን ተቋም መስርተናል። ሁን አክሲዮን ለማቋቋም ካፒታል ያስፈልጋል። ምን ያህል ብር አወጣችሁ? ምን ያህል መሰረታችሁ? ደረጃ አምስት ሁለት ሲኖትራክ ግልባች መኪና አንድ ፒክአፕ ይጠይቃል። ለመጀመሪያ ጊዜ ስንመሰርተው በመነሻ አራት መቶ ሺ ብር መነሻ ካፒታል አድርገን ምስረተውን ስናደርግ ሁለት ሁለት ሺ ብር አምሳ ልጆች ይመሰረት ነው የአንዱ ራክ ሲሆን አንድ ሺ ብር አድርገን ኦፕን አድርገው የሚችለው ይሳተፋል። የሚችለው ደግሞ በሚችል ጊዜ መሳተፍ እንዲችል አድርገን የተለያዩ ደንብር አዘጋጅ ነው ወደ አምስት መቶ ስድስት መቶ ሰዎች በላይ ጊዜ ተሳተፈ ወደ ሁለት ሚሊዮን አዋጣል በመጀመሪያ ተርም በዛ አንድ ገልባጭ መኪናና አንድ ፒክአፕ ገዝተን ደረጃ ስድስት መስፈርት ውስጥ ስለሚጠይቅ እሱን አወጣነ። በውሃ ዘርፍም እንደዚሁ ደረጃ አምስት አወጣነ። የመጨረሻ ግባችኛ አንድ ይሄ ማህበር የአማራ ክልል ስርዓት መሃንዲሶች ማህበር የሚለው በምህንድስና ነው። ዘርፍ ምህንድስና ማንኛውም ቴክኖሎጂ ከምህንድስና ጋር የተገናኘ ነው። ስለዚህ እውቀቱን ጊዜው ተጠቅሞ ወጣቱ የራሱንም ችግር እንዲፈታ የሀገሩንም ችግር እንዲፈታ ችግር ፈች ተቋም መገንባት ነው። በዚህ አክሲዮን ስራ ያልነበራቸው ስራ ጀምረዋል። ስራ ያላገኙት ተስፋቸው ማህበራቸው ነው። የነገ ተመራቂዎችም አሪያቸው ነው ይላል ወጣት ሀሽም። ወጣት ጋሻው አሻግሬ በማህበሩ የስራ እድል ያገኘወት ይባላለው በ2011 ዓ ምት ከደብረ ታቦር ዩኒቨርሲቲ በሃይድሮሊክስ አንድ ወተር ሪሶርስ ኢንጂነሪንግ ነው የጨረስኩት። የአማራ ክልል መሀንዲሶች ማህበር ያለኝ ኃላፊነት የዋና ጽፈት ቤቱ ጽፈት ቤት የአማራ ክልል ስራና ስልጠና ቢሮ ወጣቶቹን መርዳት እንዳለበት አምኗል። ምክትል ቢሮ ኃላፊው አቶ አወቀ ዘመነ ይህንኑ ሲያብራሩ የመሀንዲሶች ማህበር በምህንድስና ዘርፍ ተመርቀው ስራ ስላላገኙ አንደኛ ያው ቻለንጅ ለማድረግ ሁለተኛ በራሳቸው እየተደራጁ ስራ ለመስራት አውቀዋል። ነው ማር የተደራጀበት ማለት ነው። እና እንደዚህ አይነት እየተደራጀ ወደ ስራ የሚገቡትም እኛ መደገፍ አለብን። አንዱ ከብድር አኳያ ነው፣ ሁለተኛው ከመስሪያ ቦታ አኳያ። ከመስሪያ ቦታ አኳያ በያሉበት ክፍለ ከተማ፣ በያሉበት ከተማ፣ በያሉበት ወረዳ እንደዚህ አይነት የመስሪያ ቦታ እንዲመቻች አሽም የስራ ፍቃድ ለማውጣት እንዲሁም ሌሎች ጉዳዮችን ለማስፈጸም ለወጣቶቹ እንቅፋት የሆነባቸውን ሲገልጽ መመሪያ የሚል እሳቤ ነው። ይህ ህሳቤ ደግሞ ሀገሬን ጎርቷታል ይላል። ለአሜሪካ ድምፅ አስቴር ምስጋናው ባህር ባህርዳር። ጋቢናቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ በከፍተኛ ለውጦች ውስጥ እያለፈች ያለች ሀገር ስትሆን በተለያዩ ቦታዎች የሚነሱ ግጭቶችን ለማስቆምና ዘመናት ላስቆጠሩ ጥያቄዎችና ችግሮች መፍትሔ ለመስጠት የሀገራዊ የምክክር መድረክ እያዘጋጀች ትገኛለች። ሀገራዊ ምክክሩ እጅግ በጣም አስፈላጊ ነው፣ መፍትሔ ያመጣል የሚሉ እንዳሉ ሁሉ ምክሩ ላይሳካ ይችላል፣ በተለያዩ ምክንያቶች የተለያዩ ተግዳሮቶች እያጋጠሙት ነው የሚሉ አስተያየቶችም ይሰማሉ። እናንተስ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ ስንል ጠይቀን ከሰጣችሁን ምላሾች ውስጥ ጥቂቶቹን እንስማ። ሀገራዊ ምክክር መደርኩ አስፈላጊ ነው ብዬ ነው የማችለው። የተሟላ ባህል ምን እንኳን ያው ግድለቶች ቢኖሩ ነገር ግን ለሰላምና ሀገርን እንደ ሀገር ከማስቀጠል አስታያ አንድ እርምጃ መራመድ እንደሆነ ነው የሚሰማ። ከዚህ አንጻር መልካምና ይቻለ ነው ብዙ ከሁሉም የፖለቲካ ፓርቲዎች ብቻም ሳይሆን እንደ ሀገር ስደተብሎ እንዳለች እንደ ሀገር ከየሁሉም ከየክልሉ ወይም ደግሞ የኢትዮጵያ ሰላም ከሚፈልጉ ከሁሉም አካላቸው ማለት ነው እነሱን ያካተተ ቢሆን አካታችነቱ በደንብ ተደራሽነት ያለው ሊሆኑ ከማለት አንጻር ነው እንጂ የምክር መድረክ መጀመር በራሱ ድርድር መፈጠሩ ከማስቀደም አንጻርና የተሻሉ አላማዊ ቀጣይ እርምጃዎች እንዲኖሩ የተወሰነ አንድ እርምጃ መራመድ እንደሆነ ነው የሚሰማኝ። የተሟላ ነው ማለት አይችልም። አንድ ፊት መሄድ እንደሆነ ነው የተሰማው። እኔ በመላሽ አማረ ባላለሁ የአዲስ አበባ ነዋሪ ነው። የምክክር ሂደት መኖሩ አዎንታዊ ነው፣ በፖዘቲቭ ነው ምናየው። ምክንያቱም በአምስት ትልልቅ ሃይማኖቶች ከሰማኒያ በላይ ብሄር ያለበት ሀገር ውስጥ ነው የምንኖረው። በጣም ዳይቨርሲቲ ሊሆን ሀገር ውስጥ የምኖረው። በዚህ ሀገር ውስጥ ስትኖሪ ደግሞ የኢኮኖሚ፣ የፖለቲካ፣ የማህበራዊና የታሪካዊ ጥያቄዎች ይነሳሉ። ረጅም ጊዜም ተነስተዋል። በዚህ ላይ ከአንዱ ስርአት ወደ ሌላ ስርአት ሺፍት የተደረገው ኢትዮጵያ ውስጥ ስሙዝ በሆነ ትራንዚሽን አይደለም፣ በመሳሪያ ነው። ስለዚህ አንዱ ወደ አንዱ ሲሸጋገር ጥሎት ያልፈው ጠባሳ አለ። እነዛን ጠባሳዎች ለማከል እንደዚህ አይነት የምክክር መድረኮች መኖራቸው የሚበረታታና የሚደገፍ ይህ እንዳለ ሆኖ ግን፣ ይሄ ነገር መሰረታዊ ለውጥ ያመጣል ምናምን የሚለው ነገር ግን ራሱን የቻለ ሌላ ጥያቄ ነው ማለት ነው። ምክንያቱም እነዚህ ሁላ በታሪክ አጋጣሚ እጅግ በጣም የተሳሰቡ ችግሮች ባሉበት ሀገሩት አንዴ የተዘጋጀ የምክክር ኮሚሽን መሰረታዊ ለውጥ ያመጣል ብዬ አላስብም፣ ግን ጅምሩን አቁሼ አረጋለሁ። ፌዝ ሊኖረው ይገባል። የመጀመሪያው ስራ ከተሰራ በኋላ ያ ስራ ተገምግሞ የሚስተካከሉ ነገሮች ተስተካክለው ምን ብለው ከእንደገና ሰከንድ ቤት ሰርድ ፌዝ እያለ ካልሄደ በስተቀር አስቸጋሪ ነው። በመሰረቱ ሁሉም ነገር ኢንክሉሲቭ ቢሆን ወይም የተካተተ ነገር ቢሆን ተመራጭ ነው። ግን ሁልጊዜ ነገሮች እንዳሰብሹ ሊሄዱ አይችሉም። አን በተለያየ ምክንያት እዛ ውስጥ ያልተካተቱ ኃይሎች ይኖራሉ ምናምን። ያ ግልጽ ነው። ስለዚህ ችግሩ ያለው እነዚህ ያልተካተቱ ወገቦች ጋ ብቻ ሳይሆን ችግሩ ያለው በተካተቱ ውስጥ ነው። የተካተቱ ውስጥ እነዛ ምክር ኮሚሽን ውስጥ ያሉ የወከሉትን ማህበረሰብ ውስጥ ችግር ስላለ አትሊስት የመጀመሪያ በሀገር አንድ ላይ ቆመን ለመቀጠል አንድ ላይ የተካተቱት ኃይሎች ወይንም እርቅና ምክር ኮሚሽኑ ያካታቸው ኃይሎች ራሳቸው እርስ በርስ ተነጋግረው የምን ብለው ያንን ችግር መፍታት አለባቸው። ያ ሁለተኛ ይሆናል ማለት ነው። አሁን ለምሳሌ በጦርነት ውስጥና በተለያየ ምክንያት ያልተካተቱን ኃይሎች ደግሞ በሰከንድ ፌዝ ማካተት ይቻላል ብዬ አስባለሁ እ እነሱን ስንጠብቅ የምጣት ቀን ሊመጣ ይችላል እና መጀመሩ ሁልጊዜ በጅምር አናለ መጀመሩን አፕሪሼት አደርጋለሁ። ግን ቢካተቱ ጥሩ ነው። ካልተካተቱም ደግሞ ተጀምሮ በጊዜ ሂደት ውስጥ ደግሞ ሌሎችንም ማካተት ይቻላል ብዬ አስባለሁ። ሰኞቅንት አዲስ ባላለው ከአዲስ አበባ ውጤታማ ነውም አይደለም የምንለው ያው ምንድን ነው ስራው በሚካሄድበት መንገድ አንግድ ለሚሆነው ማለት ውጤታማ ይሆናል ብዬ የማስብበት መንገድ አለ። ላይሆን ይችላል ብዬ የማስብበት መንገድም አለ። ውጤታማ ይሆናል ብዬ የማስብበው ምናልባት ሁሉንም ያቀፈ አይነት ውይይት ከሆነ ምናልባት ከአንድ አቅጣጫ ብቻ የሚመጡ ሀሳቦች ብቻ የማይንጸባረቁበት ውይይት ከሆነ ነው እንደ ሀገር ሀገራችን ላይ አሁን ላይ የሚያጣሉን ምክንያቶችን እና ደግሞ የሚያጣሉትን ሀሳቦች ይዘው ያሉ ሰዎችን ያማከል አይነት ምክክር ከሆነ ይሳካ ይሆናል ብዬ ተስፋ አደርጋለሁ። ሁሉንም ያማከል አይነት ካልሆነ ችግር ይፈጠራል ወይም ደግሞ በታሰበው ልክ ውጤታማ ሆነ ብዬ የማስበው ለዛ ነው። አሁን ላይ ከሁሉም ምናልባት ከሁሉም የፖለቲካ ፓርቲዎች ገዙ እንኳን ብለን ብናስብ በፐርሰንት እንኳን ቢሆን እንኳን፣ ነገር ግን ምንድነው የሰው የማያግባብን ርዕሶች አሉ አደል? ሁላ እንደ መሰረታዊነት የሚነሱ ጥያቄዎች ባንዲራው፣ እሱ የመጀመሪያው ነው የሚሆነው እና ግሞ የኢትዮጵያዊነት የምንለው ራሱ አንዳንዶቹ ኢትዮጵያዊነት ምንድነው፣ ዜግነት ነው እንጂ ማንነት አይደለም ብለው የሚያነሱት ጥያቄ አለ። እንደዚህ አይነት ሁሉም ሰው ውስጥ ጥያቄ የሚሰጡ እሾዎችን ለማንሳት የማይደፈር እሾዎችን አንስቶ እዛ ላይ ከሆነ የሚሰራበት እዚህ ተስፋ ይኖራል ብዬ አስባለሁ። አስተያየቶቻችሁን ስላደረሳችሁን ሁላችሁንም እናመሰግናለን። አሁን ደግሞ ሁለተኛው ሰዓቱ የስፖርት ነው። የሮማን አብራሞቪች ቼልሲን የመሸጥ ውሳኔና ውዝግቡ፣ ለዓለም ዋንጫ የመጨረሻ ማጣሪያ ጨዋታውን የሚያደርገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታ በሜዳው መሸነፉ፣ እንዲሁም ደግሞ በውዝግብ የታጀበው የቤጂንግ 2022 የክረምት ኦሎምፒክ ፓራኦሎምፒክ ትላንት ፍጻሜውን ማግኘቱን ኬኔዲ አባተ እነዚህን አካቶ የስፖርት ዘገባውን አሰናድቷል። ቀጥሎ ይቀርባል። ሩሲያዊው ቢሊዮነር ሮማን አብራሞቪች ቼልሲን ለመሸጥ ቢወስኑም የተጣለባቸው ማዕቀብ እክል ሆኖባቸዋል። የብሪታንያ መንግስት የቼልሲ እግር ኳስ ክለብ ባለቤት ሮማን አብራሞቪችን ጨምሮ ሰባት ሩሲያውያን ቱጃሮች ሀብታቸውን እንዳያንቀሳቅሱ አግዷል። የሩሲያው ፕሬዝደንት የቅርብ ሰው እንደሆኑ የሚነገርላቸው ሮማን አብራሞቪች ከታገዱባቸው ሀብቶች መካከል ክለባቸው ቼልሲ ይገኛል። በክለቡ እገዳው ከሚያካትታቸው ነጥቦች መካከል ከዚህ በኋላ ትኬት እንዳይሸጥ፣ የንግድ ሱቆቹ እንዲዘጉ፣ ተጫዋቾችን መሸጥም ሆነ መግዛት እንዳይችል የሚከለክሉ ይገኙበታል። ይህ እንደሚመጣ ቀድመው የተረዱ የሚመስሉት ሮማን አብራሞቪች እገዳው ከአራት ቀናት በፊት ሐሙስ ዕለት ከመጣሉ አስቀድመው ክለቡን ለመሸጥ መወሰናቸውን ገልጸው ነበር። ከክለቡ ሽያጭ የሚገኘው ገንዘብ የሩሲያ ዩክሬን ጦርነት ሰለባ የሆኑትን ሁሉ የሚጠቅም ፋውንዴሽን እንዲቋቋምበት መመሪያ ሰጥቻለሁም ብለዋል። ሩሲያዊው ቢሊዮነር ፋውንዴሽኑ ለጦርነቱ ተጎጂዎች አስቸኳይ ድጋፍ እንዲሁም የረዥም ጊዜ የማገገሚያ ድጋፍ እንደሚያ ሳያደርግም ገልጸው ነበር ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ የመሸጡ ውሳኔ ላይ የደረሱት አሁን ባለው ሁኔታ ለክለቡ ለደጋፊዎች ለሰራተኞቹ እንዲሁም ለክለቡ ስፖንሰሮችና አጋሮች ጠቃሚ መሆኑን በማመን እንደሆነም ነው የገለጹት ይሁን እንጂ ይህ ውጥናቸው በማዕቀቡ ምክንያት ፈተና ቢገጥመውም የብሪታንያ መንግስት ግን አብራሞቪች ከክለቡ ሽያጭ ማትረፍ እንደማይችሉ ካረጋገጠ ክለባቸውን እንዲሸጡ ልዩ ፈቃድ ሊሰጣቸው እንደሚችል ተጠቁ ቆሟል። የእንግሊዝ ፕሪምየር ሊግም አብራሞቪች ቼልሲን እንዳይመሩ እግድ የጣለባቸው ሲሆን ይህም ክለቡ በፍጥነት ካልተሸጠ አደጋ ውስጥ መሆኑን ይበልጥ የሚያሳይ ነው። የተለያዩ የክለቡ ስፖንሰሮችም ከክለቡ ጋር ያላቸውን ውል ቋርጠዋል። በአጠቃላይ ያለው ሁኔታ የክለቡን ሰራተኞች ስራችንን እናጣለን የሚል ስጋት ላይ ጥሏቸዋል። ለዓለም ዋንጫ የመጨረሻ የማጣሪያ ጨዋታውን ማድረግ የጀመረው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታው በሜዳው ተሸንፏል። በኮስታሪካ አስተናጋጅነት በሚካሄደው ከ20 ዓመት በታች የሴቶች የዓለም ዋንጫ ላይ ለመሳተፍ እስካሁን አስደናቂ ጉዞ አድርጎ የመጨረሻ ማጣሪያ ጨዋታው ላይ የደረሰው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ትናንት እሁድ ዕለት የጋናቸውን አስተናግዶ ሶስት ለዜሮ በሆነ ውጤት ተሸንፏል። በአዲስ አበባ በሚገኘው አበበ ቢቅላ ስታዲየም በተደረገው በዚህ ጨዋታ የጋና ብሔራዊ ቡድን ተጫዋቾች ቡድናቸው ድል ያደረገበትን ሶስቱንም ጎሎች በመጀመሪያው አጋማሽ ነው ያስቆጠሩት። ከረፍት መልስ በሁለተኛው አጋማሽ የኢትዮጵያ ተጫዋቾች የተሻለ የኳስ ቁጥጥር ቢኖራቸውም የውጤት ለውጥ ግን መፍጠር አልቻሉም። ውጤቱ የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በኮስታሪካው የዓለም ዋንጫ የመሳተፍ እድሉን ያመነመነ ነው። ብሔራዊ ቡድኑ በዓለም ዋንጫው ለመሳተፍ በጋና የሚያደርገውን የመልስ ጨዋታ ከሶስት በላይ በሆነ ልዩነት ማሸነፍ ይጠበቅበታል። በውዝግብ የታጀበው የቤጂንግ 2022 የክረምት ፓራሎምፒክ ተጠናቀቀ። የሩሲያ ና የቤላሩስ አትሌቶች በዩክሬን ላይ ተፈጸመ በተባለ ወረራ ምክንያት እንዳይወዳደሩ ታግደው የተመለሱበት የቤጂንግ የክረምት ፓራሎምፒክ ትናንት እሁድ እለት ፍጻሜውን አግኝቷል። የፓራሎምፒክ ውድድሩን አስተናጋጇ ቻይና በበላይነት አጠናቃለች። ቻይና 18 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 61 ሜዳሊያዎችን በማሸነፍ ነው የሜዳሊያ ሰንጠረዡን በመሪነት ያጠናቀቀችው ከሩሲያ ጋር በጦርነት ላይ የምትገኘው የዩክሬን አትሌቶች ወደ ቻይና ለመድረስ ፈታኝ ሁኔታዎችን ቢጋፈጡም በሜዳሊያ ሰንጠረዡ ሁለተኛ ደረጃን ይዘው አጠናቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጥንካሬያችንን ለዓለም አሳይታችኋል ሲሉ የሀገራቸውን የፓራሊምፒክ አትሌቶች አወድሰዋል። አሁን ላይ ሁሉም ዜጋ በተሰማራበት ዘርፍ ዩክሬንን ክብር እያጎናጸፋት ነው ሲሉም አክለዋል። ካናዳ ደግሞ በቤጂንጉ የ2022 የክረምት ፓራሎምፒክ ሶስተኛ ደረጃን ይዛ አጠናቃለች። የ የዓለም አቀፉ የፓራሊምፒክ ኮሚቴ ፕሬዝደንት አንድሪው ፓርሰንስ በውድድሩ የመዝጊያ ስነ ስርዓት ላይ ባደረጉት ንግግር ዝግጅቱንና ውድድሩ የተከናወነበትን ስታዲየም አድንቀዋል። የተስፋ ብርሃኖችና የሰላም ሻምፒዮናዎች በማለት የጠሯቸውን አትሌቶችም አሞካሽተዋል። የቻይናው ፕሬዝደንት ዢ ጂንፒንግም በመዝጊያ ስነ ስርዓቱ ላይ ታድመዋል። የ2026 የክረምት ጨዋታዎችን የምታዘጋጀው የጣሊያኗ ሚላኖ ኮረንቲና የፓራሎምፒክ ባንዲራን ከቤጂንግ ተረክባለች። we በመጨረሻም ፊፋ በኳታር 2022 የዓለም ዋንጫ ዝግጅት በሚሰሩ ስደተኛ ሰራተኞች ጉዳይ ላይ ከአምነስቲ ጋር ሊወያይ ነው። ፊፋ ከዓለም ዋንጫ ጋር በተያያዘ በኳታር በስደት ላይ ሆነው በሚሰሩ ሰራተኞች ደህንነት ዙሪያ ከዓለም የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ጋር ዛሬ በዙሪክ እንደሚወያይ አስታውቋል። የአሁኑ ውይይት በአገልግሎትና በእንግዳ አቀባበል ዘርፍ ላይ በሚሰማሩ ሰራተኞች ላይ እንደሚያተኩርም ነው የተገለጸው። የአምነስቲ ኢንተርናሽናል ልዑካ ን ቡድን ዛሬ መጋቢት አምስት በዙሪክ የሚገኘውን የፊፋ ዋና መስሪያ ቤት የሚጎበኝ ሲሆን ፊፋ የሰራተኞችን ችግር እንዲፈታ የሚጠይቅ አቤቱታ ያቀርባል ተብሎ ይጠበቃል። ከዚህ ውይይት በኋላ ፊፋ ከኳታር ባለስልጣናት ጋር እስካሁን የታዩ ለውጦችንና አሁንም ድረስ ያሉትን ተግዳሮቶች በተመለከተ ውይይት እንደሚያደርግ አመልክቷል። የባህረ ሰላጤዋ ሀገር እንደ ጎርጎሮሳውያን አቆጣጠር በ2010 የ2022 የዓለም ዋንጫን የማዘጋጀት እድል ካገኘችበት ጊዜ ጀምሮ ጀምሮ በስደተኛ ሰራተኞች አያያዝ ስትተች ቆይታለች። በተያዘው የጎርጎሮሳውያኑ አመት መጀመሪያ ላይ ዘጋርዲያን ባወጣው ዘገባ ኳታር እድሉን ካገኘች በኋላ በስታዲየሞችና ሌሎች የመሰረተ ልማት ግንባታ ስራዎች ላይ የተሰማሩ 6500 ስደተኛ ሰራተኞች ህይወታቸውን እንዳጡ ይፋ አድርጓል። ይህን አሃዝ ኳታር ባትቀበለውም በሀገሪቱ ላይ ከፍተኛ ተቃውሞ መሰማቱ ይታወሳል። የኳታሩ የዓለም ዋንጫ በጎርጎሮሳውያኑ ህዳር 21 ሊ ሲጀመር ቀን ተቆርጦለታል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የጋቢና ቪይ መሰናዶ ይቀጥላል። ቀጣዩ ዘገባ ደግሞ እምብዛም ስለማይታወቀው የጤና እክል ያነሳል። በእንግሊዘኛው አጠራር ዲስፊገሪንግ ዲዚዝ ኖማ ወይም ደግሞ ገጽታን የሚያበላሹ በሽታዎች በአብዛኛው እንደ ኢትዮጵያ ባሉ በታዳጊ ሀገራቶች ውስጥ ይበዛሉ። በቂ የሆነ የሕክምና እርዳታ ባለማግኘት ምክንያት ዘጠና ከመቶ የሚሆኑ ታማሚዎችም ህይወታቸው እንደሚያልፍ ጥናቶች ያሳያሉ። ይሄ በሽታ ይበልጥ ትኩረት አግኝቶ የሰዎችን ህይወት ማዳን እንዲቻል የተራዶ ተቋማት የዓለም የጤና ድርጅት ትኩረት ከተነፈጋቸው የምድር ወገብ በሽታዎች መካከል እንዲመዘገበው ጥረቶች እያደረጉ ይገኛሉ። የአሜሪካ ድምፁ ሄነሪ ዊልኪንስን ዘገባ ሀብታም ስዩም እንደሚከተለው ያቀርብልናል። የስምንት ዓመቱ አማዱ ካምፓውሬ ህክምና ሳያገኙ ከቀሩ አስር ተጠቂዎቹ መካከል ዘጠኙን ከሚገድለው የኖማ በሽታ በቅርቡ አገግሟል። በዚህ የቆላ በሽታ ተይዘው ከተረፉት መካከል አብዛኞቹ የፊታቸው ተፈጥሯዊ አቀማመጥ ይዛባል። ኖማ የአማዱን ፊት ቢጎዳውም በአንጻራዊነት ለመናገር ግን ዕድለኛ ነው። በሽታው በቀላሉ በጸረ ተህዋሲያን ሊታክን የሚችል ነው። ሳቤር ኮምፓውሬ የአማዱ አባት ናቸው። የበሽታውን ምልክት የተመለከትነው በገና በዓል አቅራቢያ ነበር። ሲጀምረው አፉን እንደሚባለው ይነግረን ነበር። መመገብም አቃተው። ቆይቶ ደግሞ ውሃ እንኳ ለመጠጣት ተቸገረ። ካምፓወሬ ልጃቸውን 25 ኪሎ ሜትር ርቆ ወደሚገኝ ካያ በሚባል የቅርብ ከተማ ወዳለ ሐኪም ቤት ወሰዱት። ሴንትሊኒስ የተባለው የስዊዘርላንድ መንግሥት ያልሆነ ድርጅት ለፈጠረው ግንዛቤ ምስጋና ይግባና በዚያ ያሉ የሕክምና ባለሙያዎች የበሽታውን ምንነት አወቁ። ሲዲ ኦማር ቦይና በዋጋድጉ ሴንቲኔሌዝ የሕክምና ማዕከል በሽታውን በተመለከተ ልዩ ስልጠና ያላቸው ነርስ ናቸው። በቡርኪና ፋሶ የሚገኙ አብዛኞቹ የጤና ባለሙያዎች ኖማ ስለሚባለው በሽታ ብዙም እውቀቱ የላቸውም። ስለሆነም ከዋጋ ዱጉ አራትና አምስት መቶ ኪሎ ሜትሮች ርቀው ለሚገኙ የሕክምና ምርመራ ማድረግ በእጅጉ አስቸጋሪ ነው። ሲዲ አንዳንድ ጊዜ በዋትሳፕ የሚላኩላቸውን ፎቶዎች በማየት በሽታውን እንደሚለዩ ይናገራሉ። ኦዴት ስሪኒ በተመሳሳይ በኖማ በሽታ ተጠቅታለች። ሥራ ማግኘትን ጨምሮ በሴንቲኔሌስ ክሊኒክ ውስጥ ክትትልና ድጋፍ ለማግኘትም ችላለች። ልብስ ሰፊ ነኝ። የሚስቁብኝ ሰዎች አሉ። ሲስቁብኝ ግን ሀዘን ይሰማኛል። ነርሶቹ ግን በእጅጉ ረድተውኛል። ኖማ በአሁኑ ጊዜ በዓለም የጤና ድርጅት ትኩረት ያልተሰጣቸው የቆላ በሽታዎች ዝርዝር ውስጥ አልተካተተም። ለትርፍ ያልተቋቋመው ድንበር የለሹ የሐኪሞች ቡድን እንደ እብድ በሽታና ደንጊ ሁሉ በሽታው በዝርዝር ውስጥ እንዲካተት ዘመቻ ጀምረዋል። ክሌር ጀንቴት የዘመቻው አስተባባሪ ናቸው። በማህበረሰብ ደረጃ ህመምተኞች ይገለላሉ። በበሽታው የሚያዙ ሰዎች ቢኖሩ እንኳን ማህበረሰቡ ስለሚደብቃቸው ስለመኖራቸውም ሳናውቅ ለሞት ሊዳረጉ ይችላሉ። በበሽታው ከተያዙት መካከል ከዘጠና በመቶ በላይ የሆኑት ለሞት እንደሚዳረጉ ግምት አለ። የዓለም ጤና ድርጅት በሽታዎቹን በዝርዝር ውስጥ ለማካተት ማህበረሰባዊ መገለልና የሞቱ ሰዎችን ቁጥር ከግምት ውስጥ እንደሚያስገባ አስታውቀዋል። ያለው አቅም ውስን ስለሆነ ደግሞ አንዳንድ በሽታዎች ሳይካተቱ ቀርተዋል። የድርጅቱ የፕሬሽዩም አሾክ ሞሎ አንድ በሽታ በመዝገቡ ላይ በመስፈሩ የሚመጣውን ለውጥ እንዲያስረዳሉ በበሽታው ላይ ያለ ትኩረትን በአንድ ደረጃ ከፍ ያደርጋል። በመጀመሪያ የአደገኝነት ደረጃ ውስጥ ከተካተተ በሽታውን ለመከላከል ዓለም አቀፍ መርሃ ግብር ይዘጋጃል። ግንዛቤ ማስጨበጫ መርሃ ግብሮችና መሰል ጉዳዮችን የተመለከተ ድጋፍ ይመደብለታል። ወደ አማዶ ኮምፓወሮ ስንመለስ ሐኪሞች ያደረጉለት እገዛ የሚያበረታታ እንደሆነ ይናገራል። ሰዎች ከበሽታቸው እንዲፈወሱ ለማድረግ ሐኪም መሆን እፈልጋለሁ። የዓለም ጤና ድርጅት በተዘነጉ የቆላ በሽታዎች ዝርዝር ውስጥ ተጨማሪ በሽታዎችን ለማካተት እቅድ ይዟል። የኖማ በሽታ አንድ ይሆን እንደው ለወደፊቱ ይታወቃል። አድማጮቻችን ከእኛ ጋር ስለነበራችሁ ቆይታ እናመሰግናለን። ደናደሩ